ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ምናልኩት ትውልድ ኢትዮጵያ ኢትዮጵያ ወይንም ፍሬንዝ ኦፍ ኢትዮጵያ ቤርናርድ ላውሬን ዲሁን ነው የሰማናቸው የቴክኖሎጂ ጉዳዮች ከፍተኛ አማካሪ ሲሆኑ ኢትዮጵያንስ ኢንቴክ የተሰኘ ንቅናቄን ከመሰረቱት መካከልም አንዱ ናቸው። ቆየት ብለን ሰፋ ያሉ ሀሳቦቻቸውን እናዳምጣለን። በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነፃ አውጥቷል። ዶክተር ለገሰ ቱሉ ናቸው። የኢትዮጵያ መንግሥት በትግራይ ኃይሎች ላይ ድል እየተቀዳጀ እንደሆነ አስታውቋል። ይህን የተመለከተ ዘገባን በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስ ይመራለው፣ ንጉሥ ዳምሬ ደግሞ የድምፅና ምስል ምህንድስ ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝ ቆያል። አመሰግናለሁ ሀብታሙ። የተባበሩት መንግስታት የዓለም ድርጅት እርዳታ የጫኑ ከ150 በላይ የጭነት ተሽከርካሪዎች መቀሌ መድረሳቸውን አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱዣሪክ ትላንት በሰጡት መግለጫ ድርጅቱ ከ5.2 ሚሊዮን በላይ የሚሆነው የትግራይ ሕዝብ የሚያስፈልገውን መጠነ ሰፊ እርዳታ በየዕለቱ እየላከ መሆኑን አስታውቀዋል። በአካባቢው ባለ ግጭት ምክንያት ወደ አንድ ወር ለተጠጋ ጊዜ ወደ ትግራይ የሚያስገባው መንገድ ተዘግቶ የቆየ መሆኑን ያስታወሱት ቃል አቀባዩ በአማራ ክልልም በደሴና ኮምቦልቻ ለሚገኙ አንድ መቶ ሺህ ተፈናቃዮች ባለፈው ሳምንት የምግብ እርዳታ መከፋፈሉን ተናግረዋል። በሚቀጥሉት ሳምንታት ውስጥ የዓለም ምግብ ድርጅትና አጋሮቹ ወደ 450 ሺህ ለሚደርሱ ሰዎች የምግብ እርዳታ የሚያቀርቡ መሆኑንም ቃል እንደተቀበሉ አስታውቀዋል። ባለፈው ወር በኒጀር በተደረገ የተቃውሞ ሰልፍ ላይ የፈረንሳይ ጦር ወደ ተቃዋሚ ሰልፈኞች ተኩሰዋል የሚለውን ውንጀላ የፈረንሳይ ጦር ቃል አቀባይ አስተባብለዋል። በቀጠናው በከፍተኛ ሁኔታ የሚንቀሳቀሱ እስላማዊ ወታደራዊ ቡድኖችን ለመዋጋት የአፍሪካ ሀገራት እያደረጉ ያሉትን ጥረት ለማገዝ የተላኩትን የፈረንሳይ ወታደሮችን በመቃወም እየተደረጉ ያሉ ሰልፎች በአፍሪካ ሳህል የምትገኘው ኒጀር የደህንነቷ ሁኔታ የበለጠ እንዲያሽቆለቁል አድርጎታል። በፈረንሳይ ላይ የሚካሄደው ተቃውሞ የተቀሰቀሰው የፈረንሳይ ወታደሮች ከእስላማዊ መንግስትና አልቃይዳ ጋር ግንኙነት አላቸው የሚል ሀሰተኛ ወሬ በኢንተርኔት አማካኝነት በመሰራጨቱ ሲሆን የተወሰኑት የፈረንሳይ ወታደሮች በቀጠናው እንዲዋጉ ከተላኩ ከአስር ዓመት በላይ አልፏቸዋል። የኒጀር ባለስልጣናት ሁለት ተቃዋሚ ሰልፈኞች መገደላቸውን ያስታወቁ ሲሆን፣ 16 ደግሞ ቆስለዋል። የአይንማኞችም የፈረንሳይ ወታደሮቹ ወደ ሰልፈኞች ሲተኩሱ ማየታቸውን ለፈረንሳይ ቴሌቪዥን በሰጡት ቃል ተናግረዋል። የፈረንሳይ ጦር አዛዥ ቃል አቀባይ የሆኑት ኮሎኔል ፓስካል ኢያኒ ግን የፈረንሳይ ወ ወታደሮች ወደ ህዝቡ አልተኮሱም። አመፀኛ ተቃዋሚዎቹን ለማስቆም ወታደሮች የተኮሱት ከህዝቡ በላይና ፊት ለፊት ነው በማለት ምላሽ ሰጥተዋል። ኦሚክሮን በተሰኘው አዲሱ የኮሮና ቫይረስ ዝርያ የተያዘ የመጀመሪያው ሰው በዩናይትድ ስቴትስ ካሊፎርኒያ ግዛት መገኘቱን የሀገሪቱ የጤና ባለሙያዎች ትላንት አስታውቀዋል። ቫይረሱ የተገኘበት ሰው ከደቡብ አፍሪካ ወደ ዩናይትድ ስቴትስ የተመለሰው ህዳር 13 ቀን ሲሆን ቫይረሱ እንዳለበት የታወቀው ሰኞ ዕለት መሆኑን የሀገሪቱ ከፍተኛ የተላላፊ በሽታዎች አዋቂ እና የፕሬዚዳንት ጆ ባይደን የጤና አማካሪ ዶክተር አንቶኒ ፋውቺ ተናግረዋል። ግለሰቡ ግለሰቡ ቀላል የኮሮና ቫይረስ ምልክቶች እንደታየበትና ራሱን አግሎ መቀመጡን እንዲሁም ከህመሙ እያገገመ መሆኑን ዶክተር ፋውቺ ተናግረዋል። ፋውቺ አክለው ግለሰቡ ሙሉ ለሙሉ የተከተበ መሆኑንና የማበረታቻ ክትባቱን ግን እንዳልወሰደ ገልጸዋል። ቫይረሱ ከተገኘበት ግለሰብ ጋር ንክኬ የነበራቸው በተደረገላቸው ምርመራ የኮሮና ቫይረስ እንዳልተገኘባቸውም ፋውቺ ተናግረዋል። ይህ ዩናይትድ ስቴትስ ኦሚክሮን ቫይረስ ከተገኘባቸው 24 ሀገራት ዝርዝር ውስጥ ሁለት ገባ ያደረጋት ሲሆን ፋውቺ የጤና ተመራማሪዎች ቫይረሱ ስለሚተላለፍበት ፍጥነትና አሁን በስራ ላይ ያሉት ክትባቶች በምን ያክል መጠን እንደሚከላከሉ በሚቀጥሉት ሁለት ሳምንታት ውስጥ ሊያውቁ እንደሚችሉ አስረድተዋል። የባይደን አስተዳደር አዲስ የተከሰተውን የአሚክሮን የኮቪድ-19 ቫይረስ ዝርያ ለመቋቋም ሲባል ወደ ዩናይትድ ስቴትስ በሚመጡ መንገደኞች ላይ ጥብቅ መስፈርትና መመሪያ ለማውጣት እየተዘጋጀ ሲሆን መመሪያው መንገደኞች ተከተቡ ማልተ አልተከተቡም ወደ ዩናይትድ ስቴትስ ከሚጓዙበት አንድ ቀን ቀደም ብለው የኮቪድ-19 ምርመራ ማድረግ ያለባቸው መሆኑን እንደሚያዝ ተነግሯል። ዩናይትድ ስቴትስ ውስጥ በሚቺጋን ክፍለ ግዛት ከዲትሮይት ከተማ 48 ኪሎ ሜትር ርቆ ኦክላንድ ውስጥ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ የዘጠነኛ ክፍል ተማሪ የሆነ የ15 ዓመት ወጣት በትላንትናው ዕለት በከፈተው ተኩስ አራት ተማሪዎችን ሲገድል ሌሎች ስድስት ተማሪዎችን ደግሞ ማቁሰሉ ተነግሯል። ስሙ ያልተገለጸው ተጠርጣሪ ተማሪ ምንም ጉዳት ያልደረሰበት ሲሆን ከያዘው መሳሪያ ጭምር በቁጥጥር ስር መዋሉንና የድርጊቱን ምክንያት እየተጣራ መሆ ፖሊስ በሰጠው መግለጫ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ስመኝሽን ለቀደመው ዘገባ ለቀደሙት ዜናዎች በእጅጉ እናመሰግናለን። ጋቢና ቪኦኤን በመመልከት ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መራህ ግብርን ነው። አብራችሁን ስሎናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚ ጉዳይ እንሻገር። በመላ ዓለም ላይ በቴክኖሎጂው ዘርፍ የሰመረላቸው በርካታ ኢትዮጵያውያን ቢኖሩም እርስ በርስ የሚያስተሳስራቸው መላ በበቂ ሁኔታ ባለመኖሩ በጋራ ሊያበረክቱት ከሚችሉት ውጤት ርቀዋል። ይህን ለማስተካከል የወጠነ ኢትዮጵያንስ ኢን ቴክ የተሰኘ ንቅናቄ ከጥቂት ዓመታት በፊት ተጀምሯል። ወደ ስልሳ በሚጠጉ ከተሞች የሚኖሩ ከ1500 በላይ አባላት ያሉት ንቅናቄን ካስጀመሩት መካከል አንዱ ቤርናርድ ላሬንዲዩ ናቸው። የምሽት እንግዳችንም አድርገናችኋል። አቶ ቤርናርድ መንግስታትና የቴክኖሎጂ ተቋማትን በማማከር ስራ ላይ የተሰማሩ ናቸው። የኢትዮጵያንስ ኢንቴክን አጀማመር አስቀድመው እንደሚከተለው ያስረዱናል። ጥሩ ቦታ የያዙ በቴክኖሎጂ ዓለሙ ላይ የኢትዮጵያን ተወላዶች እና የፍሬንዝ ኦፍ ኢትዮጵያ የምንላቸው በጣም ብዙ ስላሉ እነዚህን ሰዎችን እንዴት ነው የምናገናኘው እና ኔትወርክ የምንፈጥረው ብለን ነው የተነሳ ነው እና ይህ ኔትወርክ ያው ለብዙ ነገር ወደፊት ሲያስፈልግ አክቲቬት ማድረግ ስለምንችል እንደዛ ብለን ነው የተነሳ ነው እና ግን ከሶስት ዓመት በፊት ሳን ፍራንሲስኮ ነበርኩኝ፣ እና ዝግጅት እናዘጋጅ ነበር በፓነል ውይይት እያደረገን የትውውቅ መድረክ እያዘጋጀን ሳን ፍራንሲስኮ እና ቤይ ኤሪያ አካባቢ በቴክኖሎጂ ዓለም ውስጥ የተሰማሩ የራሳቸው ድርጅት ያላቸው አበሾች ወይም ፍሬንዝ ኦፍ ኢትዮጵያ አንድ ላይ እየተገናኘን እነዚህን ቶፒኮች ላይ የተወያየን እንጫወት ነበር እና ብዙ ጊዜ ደግሞ የምናስበው በዛም ሰዓት ላይ ኢትዮጵያን እንዴት ነው ወደ በቴክኖሎጂ አለም ላይ አለሙን እንዴት ነው የምናበረታታው በሚልም ብዙ ጊዜ እንወያይ ነበር። ይህ ኔትወርክ ያው አሜሪካ ብቻ ሳይሆን ፈረንሳይም ያሉ ሰዎች አሉ፣ ለንደን የተሰበሰቡ ሰዎች አሉ እ ኦፍኮርስ ኦፍኮርስ ኢትዮጵያ እና አሰቡ ምንድን ነው ሲያስፈልግ፣ ቅድም እንዳልኩት እነዚህን ሰዎችም አንድ ላይ ሪቻውት ማድረግ እና አንድ ላይ አንድ ቁም ነገር ላይ መስራት። እንግዲህ በተለያዩ ዘርፎች የተሳካላቸውን ኢትዮጵያውያን ታሪክ ብዙ ቦታ እንሰማለን እናያለን። በቴክኖሎጂው መስክ እየተንቀሳቀሱ ያሉ ትልልቅ ድርጅቶችን፣ ትልልቅ ሀሳቦችን የሚያበረክቱ ኢትዮጵያንን ጉዳይ ግን ያን ያክል ሰምተን አናውቅም ነበረ። ይህንን እንቅስቃሴ ከጀመራችሁ በኋላ ሞ የጠበቃችሁትን ያክል በቴክኖሎጂው መስክ የተሳካላቸው ጥሩ ብሩህ አእምሮ ያላቸውን ሰዎች ለማግኘት ቻላችሁ ወይ? መጀመሪያ ስንጀምር ምናልባት ሰላሳ አምሳ ወንን ነው የጀመርነው ስንገናኝ ስንሰባሰብ እንደዛ ነበረ። የሰው ብዛቱ ግን ቅድም እንዳልኩት ነው። እነዚህ ሰዎች በጣም በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ኢትዮጵያዊ ወይንም ፍሬንዝ ኦፍ ኢትዮጵያ በጣም እንደውም ይሄ ግሩፕ እየበዛ እየበዛ ሲመጣ እኛ አትሊስት እኔ ማለት ይችላለሁ በጣም ተደስቼ እና ገርሞኝም ነበር። ቢኮዝ ብዙ ጊዜ አንገናኝም አንተዋወቅም፣ ግን በጣም ትላልቅ እንደውም አላፊነት ያላቸው እና ቴክኖሎጂ ዓለም ላይ ትላልቅ ዲሲዥንዞች የሚወስዱ ሰዎች ናቸው፣ እዚህ ኔትወርክ ላይ የተቀናቀሩት እና ምናልባት አንድ ሁለት ምን ቁም ነገር ተሰራ የሚለው ከተነሳ አሁን ለምሳሌ ከኦልሞስት አሁን ሁለት ዓመት በፊት ነበረ ወደ ሲሊኮን ቫሊ አንድ ዴሌጌሽን ለማምጣት ፈልጌ ነበር። እና ከፍተኛ ዴሌጌሽን ነው እንግዲህ ያው ሚኒስትሮች አሉ፣ ሚኒስትር ዴታዎች አሉ እና በፐብሊክ ዘርፉ ማለት ነው። በግል ዘርፉ ደግሞ እንደዛውም ስራ አስኪያጆች ዴሌጌሽን ላይ ተቀላቅሎ ነበር እና ይህን ጉዞ ለማሳካት ሪቻውት ያደረግነው በዛ ጊዜ ኔትወርክ ኢትዮጵያን ዚንቴክ ነበር እና አብዛኛው የተሳኩልን ሚቲንጎች በዛ ኔትወርክ ነበር። ኦፍኮርስ ሁላችንም ደግሞ የራሳችንን ኔትወርክ አክቲቬት አድርገን ነበር፣ ግን በዛ ሰዓት ላይ የኢትዮጵያን ዚንቴክ ኔትወርክ ከፍተኛ ሚና ተጫውቶ ነበር። ሌላ እንደምታስታውሰው አሁን አንድ ዓመት ተኩል ይሆናል ግን ኮቪድ እዚህ ሀገር ሲነሳ፣ ኢትዮጵያ ላይ ሲነሳ፣ ያው ሌላም ሀገር ላይ ሲነሳ ሁሉም ሰው ደንግጦ ነበር እና በዛ ጊዜ እኔ እንኳን በዛ አክቲቪቲ ላይ ብዙም አልሳተፍኩም ግን በአንድ ቀን ያህል እውነትን ነው የምልህ በአንድ ቀን ምንም አርባ ስምንት ሰዓት በማይሆን ጊዜ አንድ ሁለት ሶስት ሰዎች ከዚህ ከኢትዮጵያ ኢትዮጵያ ዚንቴክ ኔትወርክ ኮቪድ ናይንቲንን ቅድመ ዝግጅትና አንዳንድ እነዚህ ፕሮቶኮልዞችን ቴክኖሎጂ መተግበሪያዎችን ለመስን ለመስራት አንድ ላይ እኑንና ማን ይመጣል ማን ይቀላቀላል ብሎ ጥሪ አሳልፎ በአርባ ስምንት ሰዓት ነው እስከ አንድ ሺ አምስት መቶ የሚሆኑ ቮለንቲርዞች የተሰበሰቡት እዚህ ፕላትፎርም ላይ እና በጣም የሚገርም ኔትወርክ ነው። ቢኮዝ ያው ቅድም እንዳልኩ ነው ሲያስፈልግ ሲያስፈልግ ብቻ ይህን ኔትወርክ አክቲቬት ማድረግ ይቻላል እና በጣም ብዙ ስራዎች ተሰርተዋል ከጤና ሚኒስትር፣ ከኢፒኤችአይ፣ ግን ከዛም በላይ ደግሞ መስራት ይቻላል ወደፊት ሲያስፈልግ። በዛው ልክ የሚጠየቀው ሌላው ጥያቄ እንደዚህ ያለው ኢትዮጵያን ቢኖርም የተወለዱባት ሀገር ወይም ደግሞ የሚዛመዷት ሀገር ኢትዮጵያስ ለቴክኖሎጂው ምን ያክል የተመቸች ናት? አሁን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሰዎች መጥተው ስራ እንዲጀምሩ እና ውጤታማ እንዲሆኑ ምን ያክል ምቹ ነው የሚሉ ጥያቄዎችም ይነሳሉ። አቶ በርናርድ በአውሮፓም ሆነ በአሜሪካ ያለውን አሰራር አይተሃል። ከኢትዮጵያ መንግስት ጋርም ከስራ ፈጠራ ጋር በተገናኙ እንቅስቃሴዎችና ስራዎችን ስታደርግ እንደሰነበት ካውቃለሁ፣ ከዛ ጋር አያይዘህ በእርግጥ የእነዚህን ሰዎች ችሎታና ብቃት ለመጠቀም የሚያስችል ምህዳር ኢትዮጵያ ውስጥ አለ ወይ? በጣም ጥሩ ጥያቄ ነው፣ ባይዘ ያነሳው ሀብታሙ ቢካ። አሁን ዋናው ደግሞ ግባችን የዚህ ኔትወርክ ምንድን ነበር? እነዚህን ግሩፖች አሁን ለምሳሌ ለንደን ያለው ግሩፕ፣ ፓሪስ ያለው ግሩፕ፣ አዲስ አበባ ያለው ግሩፕ፣ ሲሊኮን ቫሊ፣ ዋሽንግተን ዲሲ እንደዛ እንደዛ እያለ እነዚህም ግሩፖች ትስስር የመፍጠር እና የመተዋወቅ ከዛም አልፎ ደግሞ የሀገራችን ያለው የቴክኖሎጂ እንቅስቃሴ የአመለካከቱን መቀየር እና አንዳንድ ነገሮች ላይ እነዚህ ሰዎች ለንደን፣ ሲሊኮን ቫሊ ያሉ ሰዎች እንዲሳተፉ በምን ላይ ነው የሚሳተፉት ወይንም በኢንቨስትመንት ወይንም በአድቫይዘሪ የመሳሰሉት እና አሁን ከዚህ በፊት አይ ቲንክ ሀገራችን ላይ የሚደረጉ እንቅስቃሴዎች ወይንም ድርጅቶች አዳዲስ እነዚህ ስታርታፖች የምንላቸው አይታወቁም እና አሁን አይ ቲንክ ይህ ኔትወርክ አንድ ሚና አትሊስት የነበረው በእነዚህን ድርጅቶች ማስተዋወቅ ነው እና በጣም ቆንጆ እንቅስቃሴዎች ይታያሉ። በዚህ ስነ ምዳር በኢትዮጵያን ስታርታፕ ኢኮሲስተም በጣም በጣም አዳዲስ ሀሳቦች አዳዲስ ኢኖቬሽንሶች በጣም ይታያሉ እና ብዙ ጊዜ ደግሞ ሰው የሚመስለው በፊናንሽል ቴክኖሎጂ ብቻ ይመስላቸዋል። ግን በብዙ መስክ በአግሪካልቸር፣ በረው በግብርና በጤና በጣም ብዙ መስኮች ላይ የሚንቀሳቀሱ ስታርታፖች አሉ እና አይ ቲንክ የሰውን አመለካከት ቀይሯል፣ ይህን ኔትወርክ ቢኮዝ ያው እነዚህን ኢንፎርሜሽን ስለምንቀባበል አሁን የአመለካከት ሲቀየር ደግሞ ምን ይሆናል ማለት ነው ሰው ኢንቨስት ለማድረግ ሞር ይነሳሳል ማለት ነው። እና እያየነው ነው። አሁን እንደምታውቀው ኢትዮጵያ ምናልባት ከሶስት አራት አመት በፊት የኢንጀን ኢንቨስትመንት ቮሊዩም በሚሊዮንም አይቆጠርም ነበር፣ በሺህም አይቆጠርም ነበር። ግን አሁን ቀስ ብለን ወደ ሚሊዮኖች እየገባን ነው። እንደምታውቀው አሁን ለምሳሌ ባለፈው አመት አሪፌ ከሶስት ነጥብ አምስት ሚሊዮን ዶላር ሬዝ ያደረገ ድርጅት ነው። አብዛኛው እነዚህ ሰዎች ኢንቨስት ያደረጉት ከአሜሪካ ናቸው እና ከሌላም አውሮፓ ሀገር እና ኦፍኮርስ ደግሞ ከኢትዮጵያ ኢንቨስት ያደርጉ ሰዎች አሉ። ግን ይሄ እንግዲህ ዝም ብሎ ከመሬት ተነስቶ አይደለም። እነዚህ ሰዎች ኢንቨስት የሚያደርጉት ኢንፎርሜሽን እየተቀባበሉ እንዴት ነው ይሄ በጣም ሪስኪ ኢንቨስትመንት ነው እየተጠያየቁ ነው እዚህ ላይ የገቡበት። እና ይሄ በጣም ኢምፖርታንት ነው። ቢያንስ እዚህ ስነ ምዛር ላይ በጣም የተቸገር ነው፣ የአክሴስ ቱ ፋይናንስ ችግር ነው እና እነዚህ ከዲያስፖራ የሚመጡ ሰዎች ኢንቨስት ሲያደርጉ በጣም ትልቅ ሚና ይጫወታሉ ማለት ነው። በጣም ኢምፖርታንት የምለው ነጥብ ነው። ሁለተኛው ነጥብ ደግሞ በአድቫይስ አሁን ለምሳሌ ስታርታፕ ከዛ ከሲሊኮን ቫሊ ስንመለስ የስታርታፕ ረቂቃዎች እናዘጋጅ ተባብለን እንደ ዴሌጌሽን ማለት ነው ሰርተንበታል እና አሁን ምናልባት ከነዚህ ከዚህ ሁለት ወር በኋላ ወይም ከሶስት ወር በኋላ Ada kira-kira Apalagi dalam Menteri agar እናመሰግናለን። ከሳቸው ጋር ያደረግነው ዘለግ ያለ ቆይታ በዌብሳይታችን ላይ ስለሚቀመጥ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎች መንግስት በአሸባሪነት በፈረጀው ህዋት ታጣቂዎች ቁጥጥር ስር የነበሩ ብዙ ቦታዎችን በጥቂት ቀናት ማስለቀቃቸውን የመንግስት አገልግሎት ሚኒስትር ይፋ አድርጓል። የማጥቃት እርምጃውን መቀጠሉን ገልጿል። ህዋት በበኩሉ መንግስት በሲቪል ቦታዎች ላይ ያነጣጠረ ጉዳት አደርሷል ሲል ከሷል። መለስካቸው አመሀ ዝርዝራለሁ። የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ የወደፊት ድሎች ማስፈንጠሪያ ያሉትን ወታደራዊ ድል በጋሸና ግንባር የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ በቅንጅት በሰነዘሩት ጥቃት መቀዳጀታቸውን ተናግረዋል። ይህ ድል ለኢትዮጵያ ህዝብ ሐሴትን ያጎናጸፈ፣ ለጠላት ደግሞ የማይጠገም ስብራት ነው ያሉትን በዚህ ግንባር የተገኘውን ድል ያጠቃልላቸውን ስፍራዎች ጭምር በስም ዘርዝረዋል። በጋሸና ግንባር የአርቢትን የአቀትን የዳቦና ና የጋሸና ከተሞችን ነፃ አውጥቷል። በዚህ ግንባር ጠላት ለበርካታ ወራት የዘረፈውን ሀብት በመጠቀም በወረራ የያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን ባለብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በክቡር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። በዚሁ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎች በወገን ጦር ተማርኳል። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ በወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርገዋል። ሚኒስትሩ አክለውም የመልሶ ማጥቃቱ ዘመቻ የተጀመረው በሁሉም ግንባር ነው ብለዋል። በዚህ ዘመቻ ህብረ ብሔራዊ አንድነት ተብሎ በተሰየመው የመልሶ ማጥቃት ዘመቻ በወረይሉና በሸዋ ግንባሮችም ጥቂት የማይባሉ ስፍራዎች ከወረራ ነጻ ወጥተዋል ብለዋል። ዶክተር ለገሰ ቱሉ በወረይሉ ግንባር የጃማ፣ ደጎሎ፣ ወረይሉ፣ ገነቴ፣ ፍንጮፍቱ፣ አቀስታ ከተሞች በጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ኃይል ሙሉ በሙሉ ነፃ ሆነው በወገን ጦር ስር ሆነዋል። ጀግኖቹም ይሄን አካባቢ በመቆጣጠር ወደፊት አቅጣጫ እየገሰገሱ ይገኛሉ። በሸዋ ግንባር የመዘዙ በጥምረት ባደረ ሸዋሮቢትና አካባቢው እንዲሁም ራሳና አካባቢው ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ህወሓት ነፃ ወጥቷል። ጀግኖቹም ከህብረተሰቡ ጋር በተቀናጀ መልኩ ወደፊት እየገሰገሱ ይገኛሉ። ባለፈው ሳምንት መጨረሻ ላይ በምስራቅ ግንባር በካሳጊታ የኢትዮጵያ መከላከያ ሰራዊትና የአፋር ልዩ ኃይል ካገኘው ድል በኋላ ሰራዊቱ ጥቃቱን ቀጥሎ የተገኘውን ድል ሚኒስትሩ ዘርዝረዋል። በምስራቅ ግንባር ቀደም ሲል በጀግኖቹ የመከላከያ ሰራዊት የአፋር ልዩ ኃይልና ሚሊሻ ጥምረት ባደረጉት ተጋድሎ ነፃ የወጡት የአሳግታ፣ ቡርቃ፣ ዋኢማ፣ ጭፍቱ፣ ድሬሮቃ፣ ጭፍራ፣ አለሌ፣ ሱሉላ ከተሞች ሙሉ በሙሉ ከጠላት ጸድቶ የአካባቢው አስተዳደር ወደ ቦታው በመመለስ አካባቢዎቹን መልሶ የማደራጀት ተግባር እያከናወነ ይገኛል። የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የትግራይ መንግስት ማዕከላዊ እዝ ብለው የጠሩት አካል ያለውን ነባራዊ ሁኔታ በሚገባ በመቃኘት ቀጣዩን እርምጃ ለመውሰድ ከውሳኔ ደርሰዋል ሲሉ ተናግረዋል። በትናንትና እለትም የኢትዮጵያ መንግስት በተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ላይ ጥቃት ፈጽሟል ሲሉ አቶ ጌታቸው ከሰዋል። በተቃራኒው የኢትዮጵያ መንግስት በሰጠው ምላሽ የተከዜ የውሃ ኃይል ማመንጫ ግድብ በመንግስት ተመትቷል በሚል በሽብርተኛው የህወሓት ቡድን እና በአቀንቃኞቹ የሚናፈሰው ወሬ ሐሰት ነው ሲል አስተባብለዋል። ቀደም ሲል ተመሳሳይ የሐሰት ፕሮፓጋንዳ ተነስቶ እንደነበረ ያስታወሰው ይህ የመንግሥት ምላሽ በመንግሥት የተመታው የተከዜ ግድብ ሳይሆን ተከዜን ተሻግሮ ወረራ የፈጸመው ቡድን ነው ብለዋል። ፕሮፓጋንዳውን እውነት ለማስመሰልም በግድቡ ላይ አላዋቂ ሥራ ቢፈጸም ከፍተኛ ጉዳ ሊድረስ እንደሚችል ጠቁሞ ከግድቡ በታች በሚገኙ ስፍራዎች የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል፣ እናመሰግናለንም። መለስካቸውም ለቀደመው ዘገባ አመሰግናለሁ። አሚክሮን፣ ዓለምን ስጋት ላይ የጣለ አዲስ የኮሮና ቫይረስ ዝርያ ነው። ይህን በተመለከተ በዩናይትድ ስቴትስ ውስጥ እየተደረጉ ያሉ እንቅስቃሴዎችን ስመኝሽ ቆየ በቀጣዩ ዘገባ ታስቃኝናለች። አዲሱ የሰው ልጅ ጠላት አሚክሮን የሚል ስያሜ ተሰጥቶታል። በከፍተኛ ሁኔታ የሚተላለፈው ይህ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ተመራማሪዎች ሲሆን ስያሜውን ያገኘው ከግሪክ ፊደላት ነው። አዲሱ ዝርያ ሊያሳስብ እንጂ ሊያስደነግጥ አይገባም። በዓለም ላይ ካለው ክትባት ሁሉ ምርጥ የሆነ ክትባት፣ ምርጥ መድኃኒት፣ ምርጥ ተመራማሪዎች አሉን። እናም በየዕለቱ አዳዲስ ነገር እያወቅን ነው። ይህንንም ዝርያ በሽብርና ግራ መጋባት ሳይሆን በሳይንስ በእውቀት ላይ የተመሠረተ ውሳኔና በፍጥነት እንዋገዋለን። አዲሱ የኮቪድ ዝርያ ከታወቀ ከጥቂት ጊዜ በኋላ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ደቡብ አፍሪካ ጉዞ እንዳይደረግ እገዳ ጥለዋል። ይህ ውሳኔ ግን የደቡብ አፍሪካ ፕሬዝዳንት የሆኑትን ሲሪል ራማፎሳን አስቆጥቷቸዋል። እነዚህ እገዳዎች ምንም አይነት ምክንያታዊነት የሌላቸውና ባልተገባ መልኩ ሀገራችንንና በደቡብ አፍሪካ የሚገኙ ለትማማች ሀገሮችን የሚያገል ነው። የጉዞ እገዳው በሳይንስ ያልተደገፈና የቫይረሱን ስርጭት ለመግታትም የማይጠቅም ነው። ባይደን በበኩላቸው የጉዞ እገዳውን ያሳለፉት የበለጡ አሜሪካውያን እንዲከተቡና መከላከያ እርምጃዎችን እንዲወስዱ ጊዜ ለመስጠት መሆኑን በመግለጽ ውሳኔያቸውን ተከላክለውታል። የዓለም ጤና ድርጅት አዲሱ ቫይረስ መገኘቱን ባሳወቀበት ዕለት ጀምሮ ወዲያውኑ ወደ ደቡብ አፍሪካ የሚደረገው ጉዞ እንዲታገድ እርምጃ ወስጃለሁ በእርግጥ የጉዞ ገዳው የኦሚክሮንን ቫይረስ ስርጭት ፍጥነት ያዘገየዋል እንጂ አይከላከለውም ግን ጊዜ ይሰጠናል እርምጃዎችን ለመውሰድ ጊዜ ይሰጠናል ዶክተር ታይሰን ቤል በቨርጂኒያ ዩኒቨርሲቲ የሕክምና ረዳት ፕሮፌሰር ሲሆኑ ተመራማሪዎች ስለ አዲሱ የኮሮና ዝርያ ገና ብዙ የማያውቁት እንዳለ ይገልጻሉ። ለምሳሌ የበለጠ አደገኛ ይሆን እንደሆን አይታወቅም። ያ ባልታወቀበት ሁኔታ ደግሞ ትክክለኛ እርምጃ ምን መሆን እንዳለበት ማወቅ ያስቸግራል ይላሉ። በሁለቱም ወገን ያሉ ክርክሮች ጥሩ ነጥቦች አሏቸው። አሁን አዲሱ ኦሚክሮን ዝርያ የተገኘባቸው ቦታዎች ብዙ ሀገራት ናቸው። በአውሮፓ ያሉ በርካታ ሀገራትና በቀጥታ ከደቡብ አፍሪካ ወይንም በደቡብ አፍሪካ ከሚገኙ ሀገራት ጋር ግንኙነት የሌላቸው ሰዎች ላይም ተገኝተዋል። ስለዚህ ውሳኔው የሚያገል ተደርጎ መታየቱ ትክክል ነው። በግዙ ክልከላው ላይ የተጠቀሱት ሀገራት ዝርያው ተገኝቶባቸው ከተለዩ ሀገራት ጋር አይገናኙም። በሌላ በኩል የባይደን አስተዳደር ዶክተር አንቶኒ ፋውቺና ሌሎች ደግሞ ቫይረሱ በፍጥነት እንዳይሰራጭ ለማድረግ ጊዜ ለማግኘት እየሞከሩ ነው። ፕሬዚዳንት ባይደን ክትባቱን ያልወሰዱ አሜሪካውያን እንዲከተቡ እየወተወቱ ሲሆን የተከተቡና የማበረታቻ ክትባት መውሰድ የሚችሉ ደግሞ እንዲወስዱ ጠይቀዋል። ዶክተር ቤል ይሄ ሳይንሱን የተከተለ ምክር መሆኑን ገልጸው ለአሜሪካኖች ብቻ የሚውል እንዳልሆነም ተናግረዋል። This really should be a wake up call that we need to do as much as we can to get the global population vaccinated. <laughs> <Because ultimately, laughs> አዳዲስ የኮቪድ ዝርያዎች መገኘታቸውን መቀጠሉን ተከትሎ የሕክምና ባለሙያዎች መላልሰው አንድ አይነት ምክር ይመክራሉ። አዛውንትና ወጣት አሜሪካውያን የፊት ጭንብል መጠቀም እንዲቀጥሉ፣ ርቀታቸውን እንዲጠብቁና ክትባቱን እንዲወስዱ ስመኝችን፣ አመሰግናለሁ። ቀጣዩና የመጨረሻው ዘገባችን አንድ የቴክኖሎጂ ውጤትን ያስተዋውቀናል። የካሊፎርኒያ ኦክላንድ ግዛት ነዋሪ የሆነው ወጣት ዴመን ማክዳፊ በግድግዳ ላይ ያሉ ስዕሎች፣ ፎቶግራፎችና የግራፊክ ስራዎች ከድምጽ ጋር ተዋህደው ሕይወት ያላቸውና ተንቀሳቃሽ እንዲሆኑ እያደረገ ይገኛል። የማት ዲብልሰን ዘገባ የደንገረመው እንደሚከተለው ታሰማናለች። በካሊፎርኒያ ኦክላንድ ግዛት ካሉት የጎዳና ላይ የግድግዳ ስዕሎች አንዱ ከግማሽ ምዕት ዓመት በፊት ለጥቁሮች ነጻነት ሲዋጉ በነበሩት ብላክ ፓንተርስ በተሰኙ በጥቁሮች መብት ቡድን ተዋጊ አባላት ምስል ያጌጠ ነው። ቲሞቲ ቢ በተሰኘው ሰዓሊ የተሳለው ይሄ ስዕል ጠንካራ የሆነ መልእክት አለው። ነገር ግን የስልክ ካሜራውን አውጥተው ቢደቅኑበት ደግሞ ወሬም ያወራል። ዳንኤል ማክደፊ የፈጠረው ቴክኖሎጂ እነዚህ ስዕሎች በምህጻረ ቃሉ ኤአር ተብሎ የሚታወቀውን ኦግሜንትድ ሪያሊቲ ቴክኖሎጂ የተሰኘ ቴክኖሎጂን በመጠቀም ወደ ህይወት እንዲመጡ ያደርጓቸዋል። የመተግበሪያው መስራች ደመን ማክደፊ የሰራሁት ብላክ ተርሚነስ ኤአር ወይንም የጥቁሮች የመጨረሻው የባህል መሰነጃ የሚሆን ኦግሜንትድ ቴክኖሎጂ የተሰኘ የገዘፈ ቴክኖሎጂ ዘዴ ነው። ማክደፊ ጸሐፊና የታሪክ ምሁር ሲሆን፣ ታሪክ የበለጠ ለማህበረሰቡ ተደራሽ እንዲሆን እሻለሁ ይላል። ማክደፊ የኮቪድ-19 ወረርሽኝ በጀመረበትና ነገሮች በተዘጋጉበት ወቅት ነበር ራሱን ኤአር የተሰኘውን ቴክኖሎጂ ያስተማረው። ከዛም ብላክ ተርሚኔስ የተሰኘ ነጻ መተግበሪያ በመስራት ሌሎች ሰዎችም እንዲጠቀሙ ማድረግ ጀመረ። ማክደፊ ቴክኖሎጂው እንዴት እንደሚሰራ እንዲህ ያስረዳል። ካሜራው የኮምፒውተሩን እይታ እንዲጠቀም እናደርጋለን። ከዚያም አንድ ነገር ላይ ያተኩራል ከዚያ በራሴ ቴክኖሎጂ በመጠቀም ካሜራው የሚሰራውን ነገር አዘዋለሁ። ለምሳሌ ለካሜራው ይህንም የ20 ዶላር ኖት ላይ ያለውን ምስል በሌላ ሰው ምስል ቀይረው ብዬ አዘዋለሁ ማለት ነው። ማክደፊ በኦክላንድ ከተማ ዙሪያ ከብላክ ፓንተርስ የጥቁሮች እንቅስቃሴ ቡድን ጋር የተያያዙ ምስሎች ወደ ሕይወት እንዲመጡ አድርጓል። ይሄ ታዲያ የመጀመሪያው ነው ማለት ይቻላል። ሌሎች እንቅስቃሴዎችም አሉት። ወናሴ ማክደፊ ልክ እንደዚህ አይነቱ በታንዛኒያ እንዳለው ወጣት ሁሉ ሌሎችም ቴክኖሎጂውን በመጠቀም የሚፈልጓቸውን ምስሎች ወደ ህይወት እንዲመጡ ማድረግ እንዲችሉ እያደረገ ነው። ማክደፊ የራሱ የሆነ ድረገጽ ያለው ሲሆን ማንኛውም ሰው በዛ በመጠቀም የራሱን ኤአር ጥበብ ስራ መፍጠር ይችላል ይላል። ህልሜ በተለያዩ አካባቢዎች ይኖሩ የነበሩ ሰዎችን ፎቶዎች ማሰባሰብ ነው። ለምሳሌ አንተ የአያቶችን ፎቶግራፍ አምጥተህ በዚህ ቴክኖሎጂ በመጠቀም ምን እያደረጉ እያወሩ እንደነበረ ማሳየት ትችላለህ። ከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። አሁን የዕለቱን ምርጥ ሙዚቃ የምንገባበዝበት ሰዓት ነው። ሰላም በሚል የምረዋ ቡድን አባላት ቀጣዩን ሙዚቃ ያሰሙናል። ለሰው ልጆች ፍቅ ድምፁን ነው ያንጋፋውን ድምፃዊ ማህሙድ አህመድን ቀደም ስራ ነው፣ በድጋሚ የተጫወቱልን። አብራችሁን ስለሆናችሁ ስለነበራችሁ ካርታ እናመሰግናለን። አድማጮቻችን በመስተንግዶ ሀብታ ምስልን በድምፅና ምስል ምንድን ነው ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበር። የነገሰ በለን መልካም ምሽት ይሁንላችሁ።